የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ ዘወትር ከምሽቱ ሶስት እስከ አራት ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። ላሊበላ በሀያ ዘጠኝ ነው የሚያከብሩት። ቤዛ ኩሎ ዓለም ብለው የሚወርቡት ቤዛ ኩሉ ዓለም ዮ ተወልደ ብለው ያ ስነ ስርዓት የሚካሄደው ሁልጊዜም በሀያ ዘጠኝ ነው። በየአራት ዓመቱ እንደሚያጋጥመው ሁሉ የዘንድሮው የገና በዓል ታህሳስ 29 ሳይሆን ታህሳስ 28 ቀን አርብ ዕለት ነው የሚውለው። ታዲያ ንጉሴ አክሊሉ በዛሬ ዝግጅቱ ይህን በየአራት ዓመቱ ሊቃውንቱ የሚከራከሩበትንና ዛሬም እልባት ያላገኘውን ጉዳይ ይመለከታል። አራተኛ ፖሊስ ጣቢያን እስረኛ ሆኜ ገብቼ ብዙ ነገሮችን ነው ይዤ የወጣሁት። ሰው ወደ ሌብነት ለምን ያዘነብላል? እና በተቻለ መጠን እንግዲህ ሰው ያልነካቸውን ነገሮች ለመስራት ነበረ ጥረት ማድረግ። ከጋዜጠኛና ና ዲፕሎማቱ ወርቁ ተገኝ ጋር የጀመርነው ቆይታ አልተቋጨም። የዛሬው ቀደም ሲል ያሰማነውን ትዝታውን ጨምሮ ሌሎችንም ጉዳዮች አካቶ ይጠቃለላል። የዛሬው የቆሎ ተማሪ ወጋችን ዛሬ እያዋዛ የሚያስጨብጠንን ቁም ነገሮች ሰንቋል። ቆይታችሁን ከእኛ ጋር እንድታደርጉ የአክብሮት ግብዣችን ይድረሳችሁ። ከዝግጅታችን ግብዣ ጋር የናፍቆት ሰላምታችን የምናቀርበው ከአቀናባሪው ንጉሱ ታምሬ ጋር አዲሱ አበበና እኔም አሉላ ከበደንን። የሰዓቱ ያለም ዜና ይቀድማል። ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሩዋንዳው ፕሬዚደንት ፖል ካጋሜ በመጪው የአውሮፓውያኑ 2017 ዓ ም ለሶስተኛ የስልጣን ዘመን ለመወዳደር ያደረጉትን ውሳኔ ዩናይትድ ስቴትስ ነቅፈዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ የካጋሜ ውሳኔ ዩናይትድ ስቴትስን አሳዝኗል ብለዋል። ካጋሜ የሀገራቸው ሕዝብ ከ20 ዓመታት በላይ ለፍቶ የመሰረታቸውን ዲሞክራሲያዊ ተቋማት ለማጠናከር የነበራቸውን ታሪካዊ ዕድል ችላ ብለዋል ሲሉ ጃን ከርቢ ቅሬታቸውን ገልጸዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ሳዑዲ አረቢያ ንጉሳዊ ቤተሰባዋን ይነቅፉ የነበሩትን ታዋቂ የሺያዎች ሼኻ ናሚር አልነሚርን በሞት በመቅታቷ በቀል ይጠብቃታል ሲሉ አስጠነቀቁ። የኢራኑ አብዮታዊ ዘብ ዛሬ ባወጣው መግለጫ በኒሚር ሞት የሳውዲ አረቢያ ዘውዳዊ መንግስት ወደ ውድቀት እያቆለቆለ ነው ማለቱ ተሰምቷል። የሼሁ መገደል በዓለም አቀፍ ደረጃ ሀዘንና ቁጣን ቀስቅሷል። የታወቁት የሺያ ሃይማኖት መሪው አመፅ በመቀስቀስና በሌሎችም ወንጀሎች የተፈረደባቸው ከሁለት ዓመታት በፊት ሲሆን የንጉስ አልሳኡድን ቤተሰብ ይነቅፉ የነበሩ ናቸው። እንደ ኤሮፓውያን አቆጣጠር በ2011 ዓም ሳኡዲ አረቢያ ውስጥ የተቀሰቀሰው የሺያዎች የተቃውሞ እንቅስቃሴም ዋና ዋና መሪዎች ከነበሩት አንዱ እንደነበሩ ተጠቅሷል። ዩናይትድ ስቴትስ የኒሜር መገደል መካከለኛው ምስራቅ በተለያዩ ሃይማኖቶች መካከል ያለውን አምባጓሮ ከማባባ በስተቀር ሌላ ውጤት አይኖረውም ስትል አስጠንቅቃለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዓመት በዓል እረፍታቸውን አጠናቀው ወደ ዋሽንግተን እየተመልሰዋል ፈጥነው የሚያከናውኑት ስራቸው በመሳሪያ ሽያጭ ላይ አዳዲስ ቁጥጥሮችን መጣል እንደሚሆን ተገልጿል። ሚስተር ኦባማ ባለቤታቸው ሚሸል እና ሁለቱ ልጆቻቸው የዓመት ረፍታቸው ላይ ከቆዩበት ከፕሬዝደንቱ የትውልድ ሀገር ከሀዋይ ትናንት ሌሊት ነው ወደዚህ የተመለሱት። የዩናይትድ ስቴትሱ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ተፎካካሪ ዶናልድ ትራምፕ በሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ የተዋጊዎች መመልመያ ቪዲዮ ላይ መታየታቸውን እያጣጣሉት ናቸው። ባለፈው አርብ ይፋ የሆነ የአልሸባብ ቪዲዮ ላይ ዶናልድ ትራምፕ በደቡቧ የደቡብ ካሮላይና ክፍለ ግዛት የምረጡኝ ዘመቻ ወቅት የዩናይትድ ስቴትስ መንግስት ሙስሊሞች ወደዚች ሀገር እንዳይገቡ እንዲከለክል የሚጠይቅ መግለጫ ሲያነቡ ነው ያሳየው። ሚስተር ትራምፕ ያንን ጥሪ ያደረጉት ከካሊፎርኒያ ሳን በርናርዲኖ ውስጥ ከደረሰው ሕይወት ያጠፋ ጥቃት ተከትሎ ነው። ሚስተር ትራምፕ ዛሬ ለሲቢኤስ ኒውስ ፌስ ዘ ኔሽን ፕሮግራም በሰጡት ቃለመጠይቅ ማለት ያለብኝን እላለሁ ደግሞም አልሸባብ ሌሎች ሰዎችንም በቪዲዮዎች ላይ አሳይቷል ሲሉ ተከላክለዋል። ባለፈው ወር የዲሞክራቲክ ፓርቲው እጩ ተፎካካሪ ሂለሪ ክሊንተን የእስልምና መንግስት ብሎ ራሱን የሚጠራው ቡድን ዶናልድ ትራምፕን እስልምናንና ሙስሊሞችን ሲሳደቡ የሚያሳዩ ቪዲዮቻቸውን ለጂሃዳውያን መመልሚያ እየተጠቀመበት ነው ሲሉ መናገራቸው የሚዘነጋ አይደለም። በመጨረሻም የህንድ የጸጥታ ኃይሎች ትናንት ቅዳሜ ፓኪስታን ድንበር አቅራቢያ በምትገኘው ፋላንትሮት የምትባል ከተማ ማንነታቸው ያልታወቀ ታጣቂዎች ጥቃት ያደረሱበትን የአየር ኃይል ጦር ሰፈር ለመቆጣጠር ለሁለተኛ አከታታይ ቀን ውጊያ ላይ መሆናቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የራዲዮ መጽሔት ዝግጅት ነው። አዎ የራዲዮ መጽሔት ነው። አሉላ፣ በነገራችን ላይ እረፍት እንዴት ነው? አድማጭ አላወቀ መሰለህ እንደ የት ነው ያለው ለመሆኑ? አዲሱ አራክኝ፣ እንዲሁ ዋሽንግተን ዲሲ አቅራቢያ ነው ያለሁት። ረፍት ላይ መሆኔም አያስታወቅ ሆነ። እናስታውስ ታዲያ በዓሉን አብረን እንድናከብር ከራዲዮ መጽሔትም ባለመራቅ ተገኝቻለሁ። ማሳበቂያ አይደለም ድምፅህ እራሱ ያሳብቃልና ነው። መልካም ነው እንደነጋገረው ነገር አለ ኋላ ላይ ቆየት ብለን እሺ። ይህ የራዲዮ መጽሔት ሚገኝበትን መልካም እንዳልከው ይህ የራዲዮ መጽሔት ዝግጅት ነው በኢትዮጵያ የዘመን አቆጣጠር አድማጮቻችን እሁድ ታህሳስ 24 ቀን 2008 ዓ ም ነው ዛሬ በአውሮፓውያኑ ደግሞ አዲሱ 2016 ዓመተ ምህረት ከባተ ዛሬ ሶስተኛ ቀኑ ነው እንኳን ከዘመን ዘመን አሸጋገራችሁ እንላለን እንኳን ከዘመነ ማን ነበር? አዴት የለም የለም። አሉላ ማቴዎስ፣ ማርቆስ፣ የለም እዚህ ፈረንጅ ጋር የለም። ይሁና ይሁና፣ ለማንኛውም ለአውደ አመቱ አግባሪዎች በሙሉ ና አደረሳችሁ፣ በፈረንጅኛ ሀፒ ኒው ይር እንላለን። በሬዲዮ መስሄት የጊዜ ሰሌዳ መሠረት ታዲያ አሁን ሳሉ ምርጥ ግጥም ነው የሳምንቱ ጠብታ ጠብታ የውሃ ጠብታ ውሃ ጥም ውሃ እርካታ ውሃ ጎርፍ ሰት መሰስ ብሎ የስንቱን ቤት ማፍረስ ውሃ ሲቆጣ አረፋ ደፍቆ ያዙኝ ልቀቁኝ ብሎ ማቅራራት እንደ ኮረኮሩት ሕፃን መቦረቅ ከደንጊያ መላጋት ደረቱን ነፍቶ መወናጨፍ። እግዚኦ አታድርስ በውሃ መሞት። ውሃ ሲወስድ አሳስቆ ከእንጀራ ጋር አናነቆ ከእንጀራ ጋር አናነቆ እንዲሉ كيفاو، هم نم ترقو أرغو ترقو من قد، ماذا فات؟ كمنو كمنو علات ما هو تومت فات، وها حيوت، وها موت، بيجو، أطرس دوها موت، أبدا أبدا أبدا يواد. የዛሬው እንግዳችን ዛሬው ዝግጅታችንን በግጥም አሟቸዋል። ጋዜጠኛ ወርቁ ተገኝ ተመልሶ ይመጣል። ለግጥሙ ግን እናመሰግናለን። እንደገና ሃፒ ኒው ር መልካም አዲስ ዓመት እንላለን። የምሽቱን ቀዳሚ ዜማ የአዲስ ዓመት ዜማ በማሪያ ኬሪ ነበር የሰማ ነው። በቀጥታ ከጋዜጠኛና የቀድሞ ዲፕሎማት ወርቁ ትግኝ ጋር ወዳደረግ ነው ቆይታ ወዳደረግ ነው አልኩ። አዲስ ነገሩ ነገር ነው ውስጡ ጉራንጉር ነው ነው የሚባለው። ማለት እኔ ያነጋገርኩት ነው ነገር ፍለጋው ገብታኛለሽ ነው እንደ እኔ ኦታዋ ብትሄድ ኖሮ አብረን እናወያየው ነበር። አዝናለሁ አሉላ፣ ግድ የለም ጋሽ ወርቁን ሌላ ጊዜም በሌላ ፕሮግራም እናገኘዋለን። ለዛሬው እንኳን ለሁለት ሺህ አስራ ስድስት አመተ ምህረት በዓሉን ከሚያከብሩ አድማጮቻችንም አንዱ ነው እና እንኳን አደረሰህን። ልጋራ በጣም ጥሩ ነው። ልክ እኔም እንደዛ ነው የዛሬውን የጀመርኩት ጋሽ ወርቁ፣ ሁለታችንም እንኳን አደረሰህን። እንኳን አብሮ አደረሰን፣ አንተም አድማጮችህም እንኳን አብሮ አደረሰ። አዎ እንግዲህ፣ ባለፈው አስራ አምስት ቀን ያቆምነው ወደ ማስታወቂያ ሚኒስቴር ጎራ ስትል የለም እሱ እንዲህ በቀላሉ የሚያልቅ አይደለም በሚል ነው እና ከዛ መነሳት እንችላለን። ነገር ግን ወደ ማስታወቂያ ሳንመጣ ትዳር መቼ ነው የተመሰረተው? ማስታወቂያ ተገባ በኋላ ነው ወይ ከዛ በፊት? ማስታወቂያ ከገባው በኋላ ነው ስልሳ ስድስት አመተ ምህረት ያኔ የአብዮቱ አላደናቀፋችሁም? እንደ አብዮቱ አፍላ የአብዮቱ አፍላ ጊዜ ነው እም ምንም አላደናቀፈንም። ምክንያቱም አስታውሳለሁ የእኛ ሰርግ ለየት ያለ ነበረ እርግጥ አንዳንድ የሰረጉ ሰዎች ነበሩ። በዛን ጊዜ የእሱ ተቃራኒ ስለነበረ የእኛ ሰርግ ምንምን አላመጣብንም። እኔ ሌሎቹ ኬክ እንኳን ከውጭ ድረስ ነው አስመጥተው ሥነ ሥርዓቱ ላይ የተቆረሰው ና በለውጡ ጊዜ ስለነበረ ሰው ተቃውሞት እንደነበረ አስታውሳለሁ። ስለ ሰርጉ ከጀመርን እስቲ እኔም የሰማሁትን እያነሳሁ አውራ የተለየ ሰርግ ነበረ ባለህ ቀደም ያለ የቤተ ክህነትን ትስስር በባህላዊ ልብስ ካባ፣ በኬኩምፋንታ ፋንታ አምባሻ ና አነባበሮ የመሳሰለ ተደርጎ ነው። እስቲ በስፋት ስለ ሰርጉ አውራን ለምንስ እንደዚህ ያረግ ምን ምን ይመስል ነበር እንደው በሀሳብ አድማጮችን እዛ ሰርግ ላይ እስቲ አንደኛ፣ ከአቅም በላይ ይደግሱ የነበሩ ሰዎችን በፕሮግራም እያቀረብን ለህዝቡ ለአዲስ ተጋቢዎች መጥፎ አርአያ መሆናቸውን ብዙ ጊዜ ለማጋለጥ እንሞክር ነበር እና እኔ ደግሞ እዛ ውስጥ መግባትም አልፈለግኩም። በተቻለ መጠን እኔ ባህላዊ ነገሮች በጣም ደስ ይሉኛል። ሰርጉን በጣም በጣም በባህል ምንም ነገር ሳይቀላቀል በባህል እንትን ነው ያደረግ ነው። ልብሱ ባህል ነው፣ ምግቡ በሙሉ የአገር ባህል ነው እና ምንም የውጭ ነገር ሳንቀላቅል እንደዛ ነበር ያደረግ ነው። እንግዲህ ከወይዘሮ ውድነሽ ጋራ ያው አንተንም አንተ ብል እሷንም አንቺ ነው የምለው ነገር ግን አብሬ ባወራ ደስ ይላይ ነበር። ግን እንዴት ተገናኛችው ከወይዘሮ ውድነሽ ጋር? ከውድነሽ ጋራ የእሷ ጓደኛ የሆነች እኔ ዘመዴ እሷ ወደ አሜሪካን አገር ልትሄድ የእሷ የመሸኛ ግብዣ ተደርጎ እዛ ግብዣ ላይ ነው የተገናኘ ነው እና የተዋወቅ ነው። እና ከዛ በኋላ እንዲሁ እንግዲህ እየተቀራረብን እየተቀራረብን ሄድን። በስነ ስርዓት ሰርጉን ለመሰረግ እድል ገጠመን እና ያው ልጆች አፈራን፣ ሶስት ልጆች እና እንዲያውም የልጅ ልጅ አለን አሁን። ባጭሩ እንደ ቋጫት ብዙ ሰዓት ታጫውተን ይሁንና ወደ ማስታወቂያ ጥሩ። ለማስታወቂያ ሚኒስቴር ያበቃኝን አንዳንድ ነገር በናገር ጥሩ ሊሆን ይችላል። መልካም። የሀገራችንን ትምህርት ባህላዊውም ትምህርት የቤተ ክርስቲያኑ ትምህርት በጣም ጥሩ አድርጌ ነው የተወጣሁት ማለት ይችላለሁ። ለብዙ ነገሮች መነሻ ሆኖኛል። በተለይ ይሄ የቃል ትምህርቱ ለብዙ ዘመን ብዙ ነገሮችን እንድታውቅ ይረዳሃል። ጥሩ ጎዳና ይቀይስልሃል። መምህሬ የኔታ ቅሩብ የሚባሉ ነበሩ። የእሳቸው እኔን ኮትኩቶ ማሳደግ ለደህና ነገር አቅቶኛል ማለት ይችላለሁ። ሌላው በጣም የታወቁ ባለቅኔዎች ዮሐንስ አድማሱ፣ ዮናስ አድማሱ እነሱ እነሱ ባደጉበት ቤት በእነሱ እናትና አባት ቤት ነው እኔም የማደግ እድል አጋጥሞኝ ነበረ እና ያ ቤተሰብ ደግሞ ለጥበብ በጣም ቅርብ ነው የወደፊት እድል የኔም የቀየሰው እዛ ቤት ሆኜ አንዳንድ ነገሮችን ለማወቅ በመቻሌ ነው። ይሄ እንግዲህ የማስታወቂያ ሚኒስቴሩን እንትን ጎዳና ደህና ያጸዳልኝ ነው ለማለት እችላለሁ። የተማርኩበት ደግሞ ትምህርት ቤት ቀዳማዊ ኃይለ ሥላሴ ኮከበ ጽባ፣ ኮከበ ጽባ በጣም በጣም በጣም የተለየ ትምህርት ቤት ነው። እዛ ትምህርት ቤት ለመማር እድሉ ስለገጠመኝ ችም እግዚአብሔርን አመሰግናለሁ። ጥሩም በመሆኑ ነው ወደ አርባ አምስት ኪሎ ሜትር ነው። በእግራችን ተጉዘን ማታ የምንመለስ የነበረው። ከቀለም ትምህርቱ ባሻገር እዛ ትምህርት ቤት ውስጥ ልዩ ልዩ ሙያ ነክ ትምህርቶች ይሰጡ ነበር እና አንድ ተማሪ በቀለም ትምህርት ጥሩ ውጤት አላመጣም ብለው ያንን ተማሪ ገለል ላይ አያደርጉትም፣ ወይም ወድቀሃል ብለው አያባርሩትም። ትልቅ ደረጃ ከሆነ የመምህራን ማሰልጠኛ ነበር፣ የኮሜርስ የንግድ ስራ ዘርፍ የሚያስተምርም ክፍል ነበረ። በዛ ክፍልም ተምረው የራሳቸውን እድል እንዲቀይሱ ያደርጉ ነበረ ተማሪዎቻቸውን። ከቀለም ትምህርቱ ባሻገር ብዙ ብዙ ነገሮች የሚሰጡባቸው ዘርፎች ነበሩ። እነዚያ ሁሉ ዘርፎች ውስጥ እየገባሁ ለመካፈል ሞክር ያለሁ። በጣም ብዙ ተማሪዎች አፍርተዋል፣ ብዙ ሰው አፍርተዋል። ለምሳሌ አቶ ተስፋዬ ታደሰ ሚኒስትራችን ነበረ። እዛ ትምህርት ቤት ነው የተማረው። ጥሩ ዝና ነበረው። ሻለቃ ግርማ ይልማ ሚኒስትራችን ናቸው። እዛ ትምህርት ቤት ነው የተማረው እና ተማሪውም ጥሩ ጎዳና የሚመሩ ሰዎች የነበሩበት ትምህርት ቤት ነው። ጥሩ ነው። እዛ ትምህርት ቤት ደግሞ አንተ ብዙ ነገር እንዳደረክ ባለፈው አጫውተናል። እንደ የተረፈ የቀረ ነገር ከሌለ በስተቀር የተማሪዎች ኃላፊ የሆነ ዩኒፎርማቸውን አንተ ባሰብከው እና በቀየስከው መንገድ እንደ ተዘጋጀ ብዙ ትዝታዎች አውርተህናል። የተማሪዎች መማክርት ፕሬዚደንት ለመሆን ብዙ ብዙ ፈተናዎችን ማለፍ አለብህ። ብዙ ያልተካፈልኩበት ነገር የለም። በስነ ጽሑፍ እካፈል ነበር። በሙዚቃ በጣም እካፈል ነበር። ይሄ ክርክር ክበብ የሚባል ነበረ፣ በሱ በጣም እካፈል ነበር። የሬዲዮ ክበብ ነበር፣ በሱ ሁሉ እካፈል ነበር። የፎቶግራፊ ክለብ ሁሉንም ነገር ለመሞከር ጥረቱ ነበረ እና ተሳትቶልኛል ለማለት ይችላለሁ። ውድድሩን እስኪ ትንሽ አስታውስን ባሸወርቁ ውድድሩ ማለት ለፕሬዚዳንትነት ወይም ለጸሐፊነት ስትወዳደሩ ፉክክር አለ። ይሄ ዘመቻ ታደርጋላችሁ እዚህ ሀገር ለፕሬዚዳንትነት ሲወዳደሩ ካምፔን ወይም ዘመቻ እንደሚያደርጉት በጣም ብዙ ፉክክር አለው። ይሄንን እሰራለሁ፣ ይሄንን አደርጋለሁ፣ ይሄን በዚህ አሻሽላለሁ የሚለው ነገር ሁሉ እንደተጠበቀ ነው። ብዙ ፍጭት አለ፣ ብዙ ክርክር ነበረ። ያንን ክርክር ሁሉ ማለፍ አለብህ። ባህር ነው። ዛሬ አንገባበትም ወዳልነው ማስታወቂያ ሚኒስቴር ልንገባ ነው። እንዴት ነው ጥሩ ማስታወቂያ ሚኒስቴር ያኔ ኮርስ ይሰጥ ስለነበረ ኮርሱን ለመቀበል ማመልከቻ አስገባሁኝ እና ያን ማመልከቻ ሳስገባ የመጀመሪያ ዲግሪ ያላቸው ሰዎች ናቸው ይሄንን ኮርስ መውሰድ የሚችሉት አትችልም የሚል ነገር ተነገረ። የቅርባ በኋላ የቅርብ አለቃ የሆነው አቶ ሰለሞን ጠረሳን ይሄንን ነገር ስነግረው በጣም አዝኖ ተከራክሮ ፍላጎቱ ካለው ተሰጦ ካለው አንድን ሰው የመጀመሪያ ዲግሪ ከሌለ ብለን ብንገድበው አንችልም፣ በሚል አሳምኖ አለቆቹን ያንን ኮርስ እንድካፈል ሆነ። በጀርመን እና በኢትዮጵያ መንግስት አማካኝነት ይካሄድ የነበረ ኮርስ ነው እንግዲህ። በዛ ነው የገባሁት። እዛም ኮርስ ላይ ፍላጎቱ ስለነበረኝ ጥሩ ውጤት በማምጣቴ ደህና ደህና ነገሮችን ቢያስጨብጡኝ ሞክረዋል። እንዲያውም አስተማሪ የነበረ ሀይ ስኩል ውስጥ አስተማሪ የነበረ መሀመድ ኢትሪስ ጋሼ ነበረ እምለው እንኳን በኋላ ስራ ላይ አብረን ተቀራርበን እንሰራ ስለነበር ጋሼ የሚለው ቀረና፣ ያው መሀመድ ኢትሪስ በጣም በጣም የማከብረው ሰው ነው። ቁጥብ ነው፣ የሚሰራውን ስራ የሚያውቅ ሰው ነው፣ ብዙ ያነበበ ሰው ነው። የእሱን ፈለግ ለመከተል ጥረት አደርግ ነበረ። ኮርሱም ካለቀ በኋላ ደግሞ በአጋጣሚ ደበበና ወጋየሁ እዛ መጥተው ስለነበረ ማስተወደ ከሃንጋሪ እንደመጡ ነው አብሬያቸው ለመስራት እድሉን ስላገኘው ብዙ ነገሮች ተሳክተውልኛል ማለት እችላለሁ። ማስታወቂያ በትክክል ግን ምንድን ነበረ? ወደ አእምሮ የሚመጣው ምን ምን ዝግጅቶች ናቸው ጋሽ ወርቁ? ቅድም እንዳልኩ ከደበበና ከወጋየው ጋራ እንሰራ የነበረው በኪነ ጥበባት ጉዞ፣ ደበበና ወጋየው ሆነው እኔም በተጨማሪ በረዳትነት አብሬያቸው ሰራ ነበረ። አንዱ ኪነ ጥበባት ጉዞ ነው። ሌላው የግጥም ጉባኤ የሚል ነው። ያው ፍላጎቱ ስለነበረኝ ያንን የግጥም ጉባኤ ከመጽሐፍት አለ ወጋየሁ የተረከውን ፍቅር እስከ መቃብር ፍቅር እስከ መቃብርን እመራ ነበረ። ሌላው አረስበልና ውጋ የሚል ሳምንታዊ ፕሮግራም ነበረኝ። እዛ ላይ የሚቀርቡ ሰዎች ባለስልጣን መሆን የለባቸውም። በታች የወረዱ ሰዎች ግን በአስተሳሰባቸው የመጠቁ ሰዎች የምናቀርብበት ፕሮግራም ነበር። ወይም ለአድማጩ በጣም በጣም እንግዳ የሆኑ ነገሮች፣ ለምሳሌ አሁን መቃብር ቆፋሪው፣ የሬሳ ሳጥን ሰሪ፣ ላሊበሎች፣ ላሊበላ ሌሊት ሰትቼ ቀሪ ታሪካቸውን ከየቦታው ፈልፍዬ እነሱን አሁን ዋየለሽ እና ዋየለህ የሚባሉ ሰዎች እንዴት ይገኛሉ? ግን ቀጠሮ መቼም ማድረግ አይቻልም እና ነው የተወሰነ ጊዜ ወቅት አላቸው የሚመጡበት ይመስለኛል። በምኖርበት አካባቢ አንድ ትልቅ ሰው ሞተው የሳቸው አርባ ነው እንደዚህ ነበረ እና እዛ አርባ ላይ ሌሊት መጥተው ሲጮሁ እኔ ናግራ መሳሪያዬን የመቅጃ መሳሪያዬን ይዤ ይ ሄጄ ቀርጬ ከዛ ሰዎቹን ገንዘብ ሰጥቼ ወደ ስቱዲዮ ሲጄ ከእነሱ ጋር አንዳንድ ፕሮግራም ሰራሁን። በእውነት በጣም የሚደንቅ ነገር ነበረ እና እንዲህ እንዲህ አይነት ነገሮች ብዙ ሰው እንደው ልብ የማይላቸውን ነገሮች እያወጣሁ ነበረ አቅርብ የነበረው በዛ ፕሮግራም እና ሌሎችም ፕሮግራሞች ነበሩ። እንግዲህ ለማስታወስ ያህል የሚል ነበረኝ። በአንድ ፕሮግራም ላይ ያቀረብኳቸው ልጆች ነበሩ። እነዚህ ሀራምባ የሚባሉ እነዚህ ቤንዚን አሽተው በቤንዚን ሰክረው ሜዳ አደግ የሆኑ እንዳይሰማቸው ነው ብርዱ እንዳይሰማቸው ነው ነው፣ ቤንዚን ቤንዚን የሚያሸቱት እና ይሰክራሉ፣ አይታወቃቸውም። እነሱን ልጆች ሰብስቤ ኢንተርቪው አድርጌ መነሻቸውን ሁሉ እና ለምን ለዚህ እንደበቁ በደርግ ጊዜ ነው ተሰራው እንደ ደርግ ባለስልጣን ሰምተውት፣ በነጋታው ቴፑቶ ተወስዶ ተደምጦ ልጆቹ ተሰብስበው ፍልሃ ውስጥ እንዲገቡ ተደርጎ ነበር። ጥሩ ነው። በኋላ ግን ልጆቹ የለመዱት ህይወት ሌላ ነው። ሊስማማቸው አልቻለም። ሊጥማቸው አልቻለም። እንደ ብዙ ሽጋ ትንሽ የሙዚቃ ረፍ መሸጋገሪያ ና ድርግ አሸርቁ ይቻላል የቆሎ ተማሪ ዘመን የጠገበ ባህላዊ ትምህርት ላይ የሚያጠነጥ ሄቨን ኤንድ አርዝ ገነትና ምድር የጥናታዊ ፊልሙ ርዕስ ነው። በቀደመው የራዲዮ መጽሔት ፕሮግራማችን እንግዳችን ነበር የለንደኑ ነዋሪ የማህበረሰብ ጥናት ባለሙያው መኮንን ሚካኤል ነው። ዛሬም ስለዚህ ጥናታዊ ፊልሙ የሚያጫውተን መልካም። ወደ ውይይቱ ለፏ አሉላ፣ በዚህ አርባ አምስት ደቂቃዎች በላይ በሆነ ጥናታዊ ፊልም በርከት ያሉ ጭብጦች ተካተዋል። እስኪ ዋናውን ነገር እንመርምር። የቆሎ ተማሪ ጉዳይ በርቀት ከሚወራና ቀደም ሲል የነበረውን ባህል ከማስታወስ በመለስ በአንተ ፊልም ውስጥ በታየው ያህል ጥልቀት በዚህ ዘመን መኖሩንም በቅርበት ለማንረዳ የቆሎ ተማሪ ራሱን የቻለ አሰራር አካሄድ፣ አንድ ታዳጊ በተለይ በሃይማኖታዊ ትምህርት ዘልቆ እስከሚሄድ ድረስ ደግፎ የሚሄድበት ስርዓት ዛሬም ድረስ በእርግጥ እንደ ቀድሞ ሁሉ የሚማሩበት ስርዓት አለ። ምን ይማራሉ? ምን ተመለከትክ? ምንድን ነው የተመለከትኩት? በዚህ የዶኩመንተሪ ስራ አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኔቲ ተጀመረና በአንድ ጊዜ ምንም አይነት ብሪጅ ሳይደረግ ድልድይ ሳይደረግ ነው ከነበረንበት የትምህርት ስርአት ቀጥታ ወደ ዌስተርናይዝ ወደ ሆነው የትምህርት ስርአት የገባ ነው። እርግጥ እንደው ትንሽ ወደ ልቦናችን ተመልሰን በአንድ ጊዜ ከማስገባት ይልቅ ድልድይ ተደርጎለት ቀስ በቀስ ከዛም ባህላዊ ትምህርት ከሊተርጂው እና ከዚህ ከቤተ ክህነት ትምህርቱ የተወሰነው ፓርት ተወስዶ እንደገና ከሞደርን ኤዱኬሽኑ ትምህርቱም አንድ ላይ የሆነ ድልድይ ተመስቶለት ቢሆን ኖሮ አሁን መገመትም ያስቸግራል ምን አይነት ሶሳይቲና ምን አይነት የትምህርት መሰረት ልንመሰረት እንደሚችል ይሄ እንግዲህ ቢሆን ኖሮ የሚል የራሱ አስተሳሰብ ነው ነገር ግን አሁን የጨለመውን አህጉር እናብራ ከሆነ ማንም እኮ እናብራ የሚሉት ሰዎች እኮ ሳይበሩ የበራ ነበሩ ይሄ ኮንቲነንት ይሄ እኮ የቆሎ ትምህርት አሁን ምልህና የስነ ጽሑፍ መሰረት እኮ ለሁለት ሺህ ዓመት የኖረ ነው። ፊልሙ ላይ እንግዲህ የዞርኩ ኢንተርቪው ሳደርግ አንድ ተሳታፊ ምሁር፣ እሳቸውም የቆሎ ትምህርት ቤት ተማሪ የነበሩ ተማሪ የነበሩ ናቸው። እንዴ ይሄ እኮ ስኮላርሽፕ ነው ስኮላርሽፕ እኮ አይታወቅም በዓለም ላይ እኛ ስንት መሰረት ነው የነጻ ትምህርት የነጻ ትምህርት ድል እኛ የኢትዮጵያ ኮና ስሰጥ የነበረው አንደኛ ከየትኛውም የሀገሩ ክፍል ሂድ የምትፈልገው ፓዝ ወይ እያንዳንዱ የራሱ መስመር ያለው ትምህርት ቤት ነው የሚያስመርቅህ፣ በተወሰነ ክፍል ነው። እና ትሄዳለህ። ከህጻነት ጀምሮ ቤተሰቦችን ጥለህ ሄደህ እዛ ትገባለህ። አምስት ሳንቲም ለአስተማሪ የምትከፍለው ነገር የለም። ኮሚኒቲው ሶሳይቲ እዛ ያለው የቀን ቀለብህን እየረዳ እየበላ ከሰራ ትንሽ ተማሪ እስከ ሊቀሊቃውንት እንግዲህ ፕሮፌሰር ልንለው እስክትሆን ድረስ ነው የምትማረው እና ምን አሉኝ ፊልሙ ላይ ይሄ እኮ ስኮላርሽፕ የነጻ አሁን እኛን የጨለመ ኮንትኔንት ካሉን ያን ጊዜ እኮ እንግዲህ ምን አይነት ብርሃን ነው የነበረው? እኛ ይሄን ስንሰራ እኮ እስከ የነጻ የትምህርት ድል ምን እንደሆነ መንፈሱንም አያውቁትም አሉ። ሌላው አሁን ያለበት ደረጃ የቆሎ ትምህርት ቤት እና የግዕዝ ቋንቋው በጣም በጣም እንዲጠፋ በሚችልበት ደረጃ ነው። እንግዲህ አሁን እርግጥ የዘመናዊ ትምህርት ተስፋፍቷል። አሁን እንደገና ሙሉ እንቀይር ሊሆን አይችልም። ግን እንደ ሰብጀክት እንኳን የግዝ ላንጉጅ የግዝ ቋንቋ ግዝ ቋንቋ እንደ ሰብጀክት እንኳን አሁን ግሪክ በመላው አገር በሀገሩ ላይ እንደሚሰጥ እንደ ሰብጀክት ደረጃ እንደሚሰጥ ነው። ለምንድን ነው ማንነጋገርበት ና አትሊስት እንደ ሰብጀክት በሀይ ስኩል ደረጃ በኤሌመንተሪ ስኩል ደረጃ መሰጠት ቢቻል ይሄንን እንደ ቅርስ ማስቀመጥ ይቻላል። የእኔ ዶክመንተሪ አሁን አሁን ሜቢ ቢጠፋ ደግሞ እስኪ ይህም ነበረን ለማለት ብዬ ነው። አሁን እዛ ዲፕ እስከ ገዳማቱ እስከ ብቻ ልጆቹ እየለመኑ በዚህ ሀርድ የሆነ ላይፋቸውን ሲኖሩ እንደ ፍላይ እንደ ዎል ይባላል፣ በፊልም ገረፋ አድርገህ ህይወታቸውን የቃኘህበትን ነው የምትገልጸው። ኤግዛክትሊ እሱን እንደ አርካይቭም ነው። አሁን እኔ ምስክር ሆኜ ነግርሃለሁ። በጣም ትኩረት ካልተሰጠበት እና በደንብ አድርገን ትንሽ ሰው እርዳታ እያደረግን ይህንን መሰረታዊ መነሻ ባህላችንን ለማቆየት ካልቻለን በቃ ታሪክ ሆኖ ነው የሚቀረው። መልካም ቀደም ብለህ የስነ ሰው ጥናት ባለሙያ መሆንንም ገልጸህልናል። እንደ ተረዳሁት ጥናታዊ ዘገባዎችንም እንደ አንድ ሙያ አድርገህ ጊዜ ሰጥተህ የምትሰራቸው ናቸውና እስኪ ንገረን፣ እነኚህ ስራዎች ከኢትዮጵያ አስተሳሰብ ጋር መያያዛቸው እንዴት? ወደ ኋላ ብዙ ዘመናት የሚወስዱ ስራዎች ይበልጡን አዘነበል። ምንድን ነበር ምክንያት? በጣም ርቀ ወደ ኋላ መሄዱን እንድትፈልግ ያደረገ እንግዲህ ምንድን ነው? አንደኛ ራሱ ይሄ ፍልስፍናው ነው፣ ሞር ፋሲኔት ያደረገኝ በጣም ተደነኩ። ይህን የሚያህል አስተሳሰብ፣ ይህንን የሚያህል የእውቀት መሰረት እያለ መጥተው እንግዲህ ፈረንጆቹ፣ ሌሎች የዶኩመንተሪ ፊልም ቀርስ የራሳቸው አንግል አላቸው መተው ዶክመንተሪ የጥናታዊ ጽሁፍም ሞር ኮመንተሪም ሲሰሩ እንደገና በሚገባም አይደለም የሚቀርበው። ምክንያቱም አንዳንድ ጊዜ ምንድን ነው የሚዲያ ካምፓኒዎቹም ኮርፖሬሽኖቹም በእነሱ አንግል መሄድ አለብን እና ሁል ጊዜ አታክለው ነበረ። ግን እንዲህ ነው እንዲህ ያላቸው ግን እንዲህ ነው የእውቀቱ እርግጥ፣ በጣም ሲቪላይዝ የሆነ ነው ግን የሳውዲ አረቢያ ኮኔክሽን አለው። በቃ ማዋደቅ ነው። የአፍሪካ የሆነውን ነገር በሙሉ ብዙ አሉታዊ ጽሁፎችን ስላየው አሁን እንደ ሪሰርችም ነው። እስቲ በውስጣዊ አስተሳሰብ እኔም ከዛ የወጣው ኢትዮጵያ የወጣው ስለሆንኩኝ እስቲ ምንም ባያዝ ሳሎን ትክክለኛውን ስራ አውጥቼ ማሳየት ብችል ባለኝ ሙያ በሚል ነው የተነሳውት እና የሀያ ሶስት ደቂቃው የኢትዮጵያን ቲንኪንግ ሙሉን በዘርዓ ያዕቆብ ፍልስፍና ላይ እና በኢትዮጵያ ፍልስፍና እንዳለ የነገርኩህን አይነት ፍልስፍና መሰረቶች የሚደርስ ምሁራኑ ነው ቃለ መጠየቅ አድርጌላቸው ያን የመሰለ የአርክቴክቸር እውቀት ኖሮን እያለ ነ ትዌልቭ ሴንችሪ ኢሌቨን ሴንችሪ የተሰራ ቢልዲንግስ እንደ ላሊበላ አይነት ሮክ ሂውን ቸርችስ እንደ አክሱም ኦብሊክስ አይነት ወደ ታች መሄድ እንደሆነ የተለያዩ እነዚህ ምን ሆነው ምን የት ነው ጋፉ የተፈጠረው? ያ የቀደመ ስልጣኔ ከአሁኑ ጋር እንዴት አይያያዝም የሚለው አያያዝም ምንድን ነው የሆነው እና ይህንን ቃለ መጠየቁ ነው ያቀረብኩት ለእነዚህ ምሁራን። ምንም መቶ በመቶ መልስ የሚገኝበት ባይሆን ለመነሻነት ነው። ሁለተኛው ሳክረት አርት በሞደርን ኢትዮጵያን ኢዱኬሽን እና አርት ኤጁኬሽን ላይ የስነ ጥበብና የስዕል ትምህርት ላይ አለ ፈለገ ሰላም የሚባሉ ፔተር እና ፋ አባት አሁን ያለውን የኢትዮጵያ ዴሽልስ መስጌት የመሰረቱ ናቸው እና ከእሳቸው ባዮግራፊ በመነሳት በዛን ጊዜ የነበረውን የኢትዮጵያን የትምህርት ስርዓት እነሱ እንግዲህ የመጀመሪያዎቹ ናቸው። ሌሎች የትምህርት ዕድል አግኝተው ተምረው መጥተው ሀገራቸውን ወደ ሞደርን የትምህርት አስተሳሰብ ለመቀየር ሙከራ ያደረጉ ከእሳቸው ባዮግራፊ በመነሳት የነበረውን ሁኔታ በሚጣፍጥ አይነት ሁኔታ ነው ያቀረቡት። እሱም ያው ታሪካችን የሚመለከት ነው። ሶስተኛው አሁን የሰራሁት ነው። እንግዲህ ሶስቱም ተያያዥነት አላቸው። ለምን ኢትዮጵያ ብቻ ላልከኝ፣ በቃ ሌላው ሁሉም ብዙ ተሰርቶበታል። የብዙ ሰው ኢንትረስትም አለ። የእኛ ግን መጥተው የሚሰሩትም የራሳቸው አንግል አላቸው፣ ጊዜ የሚያቀርቡበት እንደገናም ደግሞ እንደው ዲቴል ገብቶም ለማየት የሚፈልግም ይህን ያህል አላገኘውም። ስለዚህ ለምን አልሞክረውም እና እኔ በዚህ ላይ ተከታታይ የሆነ ተቀረው ዓለምም ሆነ ለኔክስት ጄኔሬሽን ለሀገራችን ወጣቶች መማሪያ እንዲሆን አይደንቲቲ ደግሞ በጣም በጣም በጣም ማንነት ደግሞ በጣም ጠቃሚ ነው። በደምብ ባድርገህ ጠንቅቀህ የኋላ ማንነትን ካወቅ ዛሬ ማንነትን በደምብ ትረዳለህ። ጥያቄ የማይኖርብህም ወደፊት ደግሞ በደምብ መራመድ ትችላለን። እንግዲህ ይሄ ነው የኔ ዓላማ። መልካም። የመጨረሻው ስራ ለዚህ ውይይትም መነሻ የሆነን ገነትና መሬት በእንግሊዝኛ ሄቨን ኤንድ ኤርት ሌሎች በርከት ያሉ ጥያቄዎችን እንድናነሳ ይጋብዛል። መኮንን ሚካኤል ዜርስጥልኝ ላሁ ነው። አመሰግናለሁ። አሁን የንጉሥ የአክሊሉ መስኮት እንኳን አደረሰን በልህ ለምን ቢያንስ ሁለት ዓመት በዓል አሳልፈናል። የፈረንጁን ገና፣ የፈረንጁን አዲስ ዓመት ደግሞ ሶስተኛ በዓል ለማክበር የኢትዮጵያውያን ገና እንጠብቃለን እና እንኳን አደረሳችሁ እንደምትለን እርግጠኛ ነኝ። እንኳን አደረሰን እንላለን። እንኳን አብሮ አደረሰን። እኛ እንግዲህ ያው ዋዜማ ላይ ነን። በዓሉ የሰላም የጤና እንዲሆን የኔ ምኞቴ ነው። አዲሱ እንዲው በነገር ላይ የገናን ነገር ብናነሳ ገና ዘንድሮ ታህሳስ ሀያ ስምንት ነው የሚውለው ይሄ የገና በዓል ሁሌ እንዳጨቃጨቀ ነው። እንደው እግረ መንገድ ህን ነካ ታረገው እንደሆ ብዬ ነው። ለማንኛውም ወደ ዕለቱ ዝግጅት ግባ። እንግዲህ እንደምታውቁት የልደት በዓል በተለይ በዘመነ ዮሐንስ እንደ ዘንድሮው በሀያ ስምንት በሚውልበት ጊዜ በተለይ እንደ ዘንድሮው ሀሙስ ሀያ ስምንት ሆነው ታህሳስ እንደገና አርብ ሀያ ዘጠኝ ሲሆን እጅግ በጣም እጅግ ያጨቃጭቃል ከአጼ አምደ ጽዮን ዘመነ መንግስት ጀምሮ እስከ ዛሬ ድረስ እልባት ያላገኘ ሊቃውንቱ ከጊዜ ወደ ጊዜ እየተጋጩ በዓሉን አንዳንዶቹ ሐሙስንም አርብንም ሀያ ስምንትንም ሀያ ዘጠኝንም ጥንተ ልደቱ ነው እያሉ እየበሉ ያከብሩታል። አንዳንዶቹ ደግሞ የለም፣ ሀያ ስምንት ነው የሚከበረው ይላሉ። የለም፣ ሀያ ስምንት አይደለም፣ ጌታ ደግሞ የተወለደው በሀያ ዘጠኝ ስለሆነ ሀያ ዘጠኝ ነው እያሉ እልባት ሳያገኝ ይኸው ዘንድሮ ሀያ ስምንት ሐሙስ ዋለና፣ ጥንተ ልደቱ ደግሞ የሚባለው ጌታ ተወለደበት የሚባለው ሀያ ዘጠኝ አርብ ዋለ። ለምሳሌ አሁን ላሊበላ በሀያ ዘጠኝ ነው የሚያከብሩት ቤዛ ኩሉ ዓለም ብለው የሚወርቡት ቤዛ ኩሉ ዓለም ዮ ተወልደ ብለው እዛ እንደው ትልቁ ተራራ ላይ ሆነው እስር ያሉትን ከስር የሚቀበሉትን ካህናት ሰማይና ምድር ሆነው ሲያሸበሽቡ የሚታየው ዓለምን ያስደንቀው ላሊበላን በዓለም አቀፍ ቱሪዝም ውስጥ እንዲገባ ያደረገው ያ ስነ ስርዓት የሚካሄደው ሁልጊዜም በሀያ ዘጠኝ ነው። ልደት በሀያ ስምንት ቢከበርም ስለዚህ ላሊበላዎች የልደትም በዓል ምንጊዜም በአራቱም ዘመን በማቴዎስ፣ በማርቆስ፣ በሉቃስ በዮሐንስ የሚያከብሩት በሀያ ዘጠኝ ነው። የሰሜን ወሎ ሊቀ ጳጳስ ብፁ አቡነ ቄርሎስን ስልክ ደውዬ አግኝቼ አነጋግሬያቸው ነበርና፣ እንዴት ነው ይሄ ነገር ዓርብ ዕለት ቤዛ ኩሎ ዓለም ብላችሁ ትፈስካላችሁ፣ ጠዋት ትገድፋላችሁ ማለት ነው አልኳቸው። አይ አይደለም፣ በዓሉን መቸስ ምን ይደረግ እንደ ህዝቡ በሀያ ስምንት ያከብራሉ። ቤዛ ኩሎ ዓለም ዮም ተወልደ የዓለም መድኃኒት ኢየሱስ ክርስቶስ ዛሬ ተወለደ ብለው ግን የልደቱን በዓል የሚያከብሩት በሀያ ዘጠኝ ነው፣ በጾም ነው። አንድ ላይ ቢሰራ በዛው በሀያ ዘጠኝ ቢሆን እንዴት ጥሩ ነበር። ይሄ ነገር እያለያየ ነው ብለውኛል። እንዲህ አይነት ነገር ጎንደር ውስጥ አለ። እንዲህ አይነት ነገር ተንቤን ውስጥ አለ። ትግራይ ብዙ ቦታ እንዲህ እያለ እያጋጨ ነው ያለው ያለውና ካሳይ ሃይማኖታዊ ትውፊትና ባህል በኢትዮጵያ ብሎ በጻፈው መጽሐፍ ላይ ይህንኑ በሚገባ ዘርዝሮ አስረድቷል እና ከጥንት ጀምሮ ነው ለምሳሌ ጎንደር ውስጥ ሊቁ የዶክተር አለቃ አየለ አለሙ ደቀ መዛሙርት ዶክተር አለቃ አየለ የፍትሀ ነገስት የሃይማኖት አበው የመጽሐፍት ሊቃውንት መምህር የነበሩ ናቸው ከጎንደር አዲስ አበባ በሚመጡበት ጊዜ በቀጥታ ምኒሊክ ቤተ መንግስት ቀዳማዊ ኃይለ ስላሴ ጋር ነበር እዛ ነው የሚያርፉት የሚቆዩት እዛ ነው የእሳቸው ደቀ መዛሙርት ሀያ ዘጠኝን ነው የሚያከብሩት። ሀያ ስምንትን አይቀበሉም። ሀያ ስምንት ዘመነ ሉቋስ ጳግሜ ስድስት ሲሆን ጳግሜ እዛው አክትሟል፣ ወደ ዘመነ ዮሐንስ የሚሸጋገርበት ምንም ምክንያት የለም ይላሉ። አንዳንዶቹ ደግሞ ጌታ የተወለደው በዘመነ ማቴዎስ ስለሆነ ጳግሜን ስድስት እዚህ ላይ ምን አመጣት፣ እሱ እዛ ላይ አክትሟል ይላሉ። እነዚህ ደግሞ በሀያ ስምንት ይከበር የሚሉ ሰዎች ደግሞ ጌታ በእናቱ ማህፀን ዘጠኝ ወር ከአምስት ቀን በመቆየቱ ምክንያት በሀያ ስምንት የምናከብረው ጳግሜ ስድስት ሲሆን ቁጥሩን ዘጠኝ ወር ከአምስት ቀን ለማድረግ ነው። በሀያ ዘጠኝማ ካከበር ነው ጳግሜ ስድስት ሆና ዘጠኝ ወር ከስድስት ቀን ሊሆን ነው እያሉ እንዲህ እንዲህ አይነት ነገር ነው እየተነታረኩ ያሉት። እና ግን ያው ዘንድሮ በዚሁ በብሔራዊ በዓልነቱ ነው የሚከበረው። ካጋጠመን እንነጋገርበት ብዬ ነው እና የሊቃውንት ጉባኤ አባል የሆኑ የጠቅላይ ቤተ ክህነት ሊቀ ማዕምራን ብርሃነ መስቀል አጠ ሰናይ የሚባሉ አነጋግር ያለው እስቲ እንደው ለጥቂት ደቂቃዎች ከእሳቸው ጋር እንቆይ። በእኛ በኦርቶዶክስ ተዋህዶ ቤተክርስቲያን ስዳር አስራ አምስት በዚች ቀን የጥንተስ ከተ ጾም ብሎ የሚያውጀው በአስራ አምስት ነው። ከዚህ አንስተን እስከ ሀያ ዘጠኝ ስንቆጥር አርባ አራት ቀናት ይገኛሉ። ስለዚህ እስከ ሀያ ስምንት ሀያ ዘጠኝ ነው ማለት አርባ አራት ቀን ይሆናል ጾሙ። ሀያ ዘጠኝ አውልደት ነው። ስለዚህ በዘመነ ዮሐንስ በሀያ ስምንት መገደፍ አለበት ይላሉ። ይህ ከመጽሐፍም ያልተገኘ ዝም ብሎ በልቦ ስንክሳር በሀያ ስምንት እንዲገደፍ የሚል የለም። አዲያ ዘንድሮ አሁን ለምሳሌ እንግዲህ ሀያ ስምንትና ሀያ ዘጠኝ መጣ ምን ልናደርግ ነው? ሀያ ስምንትን ብሔራዊ በዓል በሀያ ስምንት ነው እንግዲህ ይህም ያው እንደ ተያይዞ እንደ ስለመጣ የተጀመረ ስለሆነ ሲኖዶሱ እስከሚወስን ድረስ እየተጓዘ ነው ያለው። በዚያው ነው ከዚህ በፊት እንደ ተደረገው እንግዲህ ጎጃም ሞጣ ውስጥ፣ ትግራይ ተንቤን፣ እንዲሁም ጎንደር በተለያዩ አካባቢዎች እንዲህ እንደ ዘንድሮው ተገና ልደት ታህሳስ ሀያ ስምንት ሐሙስ ውሎ አርብ ጥንተ ልደቱ ነው እየተባለ እንደ ተበላና በተለይም ደብረ ብርሃን ስላሴ ራሱ እንደዚሁ ሐሙስ ልደቱን አክብረው እንደገና አርብም በመታረዱ ምክንያት ከፍተኛ ተቃውሞ ከቤተ ክህነቱ አካባቢ ተሰንዝሮ እንደነበር ይነገራል። ቤተ ክህነቱ አንድ ቋሚ የሆነ ነገር መስራት አለበት። ይህን ይህን ያህል ዘመን እየተንከባለለ የመጣ ችግር ነው። በቅርቡ የተሰራ ሌላ ስህተትም እዚህ ላይ ማንሳት ይቻላል። አዲሱ ፓትርያርክ አባ ማቲያስ የተሾሙት የካቲት ሀያ አራት ቀን ሁለት ሺህ አምስት ዓመተ ምሕረት ነው። የቤተ ክርስቲያን በዓል ደግሞ አንድ ስርዓት ሲዘረጋ ወራት እየተመረጡ ነው። ጾም የሌለበት የካቲት ግን በተለይ ከአስራ አምስት ከአስራ ስድስት በኋላ ብዙ ጊዜ አብይ ጾም ላይ ነው የሚውለውና ያን ጊዜ ስላጋጠማቸው ቶሎ ብሎ ሹመቱን ለማጽደቅ ብቻ የካቲት ሀያ አራት ቀን ሁለት ሺህ አምስት ዓመተ ምሕረት ሲመተ ፕትርክናቸው ተከበረ። እንደ አጋጣሚ ፍስክ ነበረ። ፍስክም ስለሆነ ነው በዓሉ የተከበረው። ግን በየዓመቱ ሲከበር ፍስክ አይደለም። ይኸው አሁን መጣና እንደገና ጾም ላይ ዋለ። እና ለምን ይህ ይደረጋል እያል ሁላችንም በእውነቱ የሚሰማናትን ነው እንጂ መጮኋችን አልቀረም። በየዓመቱ ሲከበር ፍስክ አይደለም። እዛው ሊቃውንት ጉባኤው አካባቢም በዚህ ሀሳብ ላይ አይስማሙም። ለምሳሌ ቃና ዘገሊላ ዋና በዓሉ ታሪኩ የካቲት ሀያ ሶስት ቀን ነው። ወደ ጥር አስራ ሁለት ቀን የመጣው እንዲህ አይነት ነገር ያጋጥማል ተብሎ ነው ቃና ዘገሊላን ያህል እግዚአብሔር ውሀውን ወይን አደረገበት ተብሎ የሚታመን በሰርግ ቤት ተገኝቶ የተፈጸመ ስርዓት መሆኑ የሚታመን በዓል እንዴት አብይ ጾም ያጋጥመዋል? የካቲት የጾም ጊዜ ነውና ነው ነገሩ። አዎ፣ ነው። አርቀው አላዩም። ከሆነም በኋላም እስከ ዛሬ ድረስ ተነጋግረው ለዘንድሮ እንኳ ማረምና ማስተካከል ነበረባቸው። አላረሙም፣ አላስተካከሉም። ምናልባት ወደፊት በዚህ ጉዳይ ላይ ጊዜው ሲደርስ የምንነጋገርበት ይሆናል። ጊዜው ሲደርስ እንነጋገርበታለን፣ ከሊቃውንቱ ጉባኤም እንጠይቃለን። መልካም በዓል እንደሚገጥምህ ተስፋ አረጋለሁ። እንግዲህ እኛ ያው በሀያ ስምንት ልናከብር ነው ቤዛክ ሁሉም ልንል ነው እንግዲህ። እንዴት ነው የዚህን ታሪክ ግን ከሚኒልክ ጀምሮ እያነታረከ ያለ ነገር ስለሆነ አንድ ፕሮግራም ለሮብ ለሀያ ሰባት ወይም ደግሞ ለሀያ ስምንት የበዓል ዕለት አንድ ማታ ብትይዙልኝ ከመበላት ካለመበላቱ ጋር በተያያዘ ጥሩ አንድ ዝግጅት አለኝና ከተፈቀደልኝ ባቀርበው ደስ ይለኛል። የዛ ሰው የበለን እግዜር ይስጥልኝ። ንጉሴ ለዛሬ አመሰግናለሁ። አዲሱ መልካም በዓል ለጋዜጠኛ ወርቁ ተገኝ ጋር ለአሁን ወደ ቆየነው ወግ ተመልሰናል። ቀደም ሲል ላሸሩ ጀርመኖች እና ኢትዮጵያ ያነበሩ የሚያሰለጥኑን ብለሃል እና ጀርመን ብትል ጀርመን ስቱዲዮ የሚባል ነበር። ማስታወቂያ ሚኒስቴር ውስጥ ጀርመን ስቱዲዮ ጀርመኖቹ አቋቁመው ነበሩ። የማሰልጠኛ ነው። ከሁሉም የበለጠ እኔ ነኝ እንዲያውም የተጠቀምኩበት። መጨረሻ ላይ ወደ ፕሮዳክሽን ክፍል ስዝበው ወ ያንን ስቱዲዮ ነበረ የምጠቀምበት። ይሄ ነው እንግዲህ። ሌላው የማስታውሰው አራተኛ ፖሊስ ጣቢያ እንደ እስረኛ ሆኜ ገብቼ፣ ሌቦችን ታስረ አደለም፣ የምር አደለም፣ አይደለም። እንደ ታሳሪ ሆኜ ነው የገባሁት። ይገርማል። መፈቀዶ እሺ? በጣም ፈቅደውልኝ ነው ኮሎኔል፣ ያኔ በኋላ ጀነራል ሆኑ መሰለኝ ያደቴ ጉርሙ፣ እሳቸው ፈቅደውልኝ ነው ገብቼ፣ እንደ ታሳሪ ሆኜ ብዙ ነገሮችን ነው ይዤ የወጣሁት። ለምን ሰው ወደ ሌብነት ለምን ያዘነብላል በሚል ጥሩ ጥሩ ነገሮች ለመስራት ሞክሬያለሁ። አልጠረጠርሁም። ታሳሪዎቹ ያው ያው ኪስህን ሲበረብሩ ሳንቲም ያገኛሉ። ሳንቲሙን ከወሰዱ ምንም አይላቸው። የገቢ የሻማ የሚባል ነገር ሻማ አዎ። አልተመታህም? የሻማ ከፍለ ድናሃል። አልመቱኝም። አልገልጠል አልመቱኝም። ሳንቲሙን ይዤ ገብቻለሁ። ጥሩ ነው ዘይዳለ እና እሱ ፕሮግራም ተላለፈ ተላለፈ። ብዙዎቹ ይተላለፉ ነበር አማኑኤል። አሁን ከእነዚህ የአእምሮ ህውከት ያለባቸውን ሰዎች እነሱ ጋር ቆይቼ ስጫወት ውዬ ብዙ ነገሮች ይዤ ወጥቻለሁ። እንዲያውም አስታውሳለሁኝ ያ ሆስፒታል በዛ ፕሮግራም የተነሳ እንዲሻሻል ተደርጓል። ለህሙማኑ አንዳንድ ማሻሻያ ሁሉ ተደርጎላቸዋል። እና በተቻለ መጠን እንግዲህ ሰው ያልነካቸውን ነገሮች ለመስራት ነበረ፣ ጥረትም አድርገው ለማለት ነው። ማስታወቂያ ሚኒስቴር እንደው እነማንን ታስባለህ? እነማን ታስታውሳለህ? እንደው ከእነሱ ስራዎች ደግሞ ትዝ የሚልህ አብራችሁ ስትሰሩ ያሳለፋችሁትን ነገር በተመለከተ አንዳንድ ትዝታዎችን እንደው እንግዲህ ማስታወቂያ ሚኒስት እውነት ለመናገር ጥሩ ችሎታ ያላቸው ሰዎች የተከማቹበት ቦታ ነው። እጅግ እጅግ በጣም ትልቅ ችሎታ የነበራቸው ሰዎች ከነዚህ ሰዎች ብዙ ትምህርት ትቀስማለህ። በዳሞ ጥሩ መምህር ነው፣ ጥሩ አለቃ ነው። ሻለቃ ግርማ ጥሩ መምህር ነው፣ ጥሩ አለቃ ነው። በእውነት ጥሩ አስተዳዳሪ ነው። በስሙ ያወጣውም እንጂ ጸሐፊ ነው እና ብዙ ብዙ ሰዎች ነበሩ። አሁን አቶ አሳብነው እርግጥ እኔ ገና እንግዳ ነበርኩ ለቤቱም፣ ግን ከሱ ጋር ብዙ ነገሮች ለመቅሰል እሞክር ነበረ ይሸበታሉ። ለትንሽ ጊዜም ቢሆን ወንዶሰን ገብረ ኢየሱስ፣ ምናልባት አንተ ወደ ማስታወቂያ ሚኒስቴር በመጣህበት ጊዜ እሱ ወደ ብሔራዊ ቲያትር ተዘዋውሮ ነበር። አልተገናኘንም። በጣም ግሩም ችሎታ የነበረው ሰው ነበረ። በኪነ ጥበባት ጉዞን ረዳቱ ሆኜ የሰራ ነበረ። ደበበና ወጋዮ ከመምጣታቸው እና እነሱ ጋር ተዳብዬ ከመስራቴ በፊት እና የትያትር ጥበብን ያፈቅር ስለነበር ወደ ብሔራዊ ትያትር ቤት ተዘዋውሮ እንዲያውም የሚያፈቅረውን ስራ በመድረክ ላይ እየሰራ እያለ ነው ሕይወቱ ያለፈው እና ሁልጊዜ የማስበው ሰው ነው። ሌሎች እንግዲህ ጓደኞቼ እነ ተፈራ ግዛው ከቴሌቪዥን ያው ሰለሞን ክፍሌም አንዱ ነበረ። በጣም ቅርቤ ዮሐንስ ገብረሳቴ፣ ተክሉ ታቦር፣ ንጉስ ስዩም ሌላው በጣም የቅርብ ጓደኛ ነበረ። እነዚህ እነዚህ በጣም ትዝ ይሉኛል። ከሴቶችም አሁን እነ ወይዘሮ አሰገደች፣ ወይዘሮ አልማዝደጀኔ ወይዘሮ አለሚቱ ይበርታ እነዚህ አብረን በቅርብ ሰርተናል፣ እናውቃቸዋለሁ። ሰለሞን በቀለ፣ አቶ ወጅቡ ከምሲ፣ ወይዘሮ ሮማን ወርቅንም በርሽባቸዋለሁ። ሴቶች ፕሮግራም ነው የቤተሰብ የሚሰሩት የቤተሰብ ፕሮግራም ይሰሩ ነበር። የሙያን ፕሮግራም ይሰሩ ነው። እውነት ለመናገር የእሳቸውን የመሰለ ያነባበብ ለዛ ያለው ሰው የለም ነው የሚባለው እስካሁን ድረስ። ወይዘሮ ሮማን አያነቡም ያጫውቱሃል እንጂ በጫወታ መልክ ነው የሚያቀርቡለት የጻፉትንም ጽሁፍ እና በጣም ብቃት የነበራቸው ሰዎች የነበሩበት ቦታ ነው። እነ ሻውል ሻውል ባም ነው ታታሪ ሰው። እነዚህ ሁሉ እናበራ እነ እነዚህ ሁሉ መቼም በጣም በብዙ በብዙ አኳያ በጣም የምታደንቃቸው ሰዎች ናቸው። ጥሩ ነህ። በጣም የሚደነቅ ሰው ነው። ነፍሱን ይማር። በጠዋት ነው የሚገባው። የጠዋትን ፕሮግራም ማስተናገድ ማንም አይነካበት። አለቆች በሙሉ ታውቃላችሁ፣ ለእሱ ነው የሚሰጠው። እሱ ደግሞ ቡና ቡና ከሚለው ማስታወቂያ ጀምሮ ብዙ ነገሮች የእሱ መለያ የሆኑ ፕሮግራሞች ነበሩ፣ ከሙዚቃ ምርጫ ጭምር። በጣም ነብሱን ይማረው እሱም አበራም አልፈዋል ነው የሚባለው። አበራ ማሞ አዎ፣ እንደውም አንድ ጊዜ ጥሩና ማሞና አበራ ማሞ ወንድም አማቾች ናቸው ወይ ብለው አድማጭ ጠይቁ ነበር። ብዙ ጊዜ አዎ፣ ደግሞ አብረው ሙዚቃ ምርጫ ይሰራሉ በብዙ ዘመን አብረው በዚህ የእሁዱን የዘፈን ምርጫ መርጫ ለብዙ ዘመን አብረው ሰርተዋል። ስራቸውን የሚያከብሩ ልጆች ነበሩ። የማስታወቂያ ሚኒስቴር ስራህን ጋዜጠኝነት ግን ትናፍቀዋለህ? ሚስት አደርጋለህ ወይ እንደሚባለው በእንግሊዝኛው አነጋገር። ይቅርታ፣ ማስታወቂያ ሚኒስቴር ትምህርት ቤት ነው እንጂ የስራ ቦታም አይደለም ማለት ትችላለህ። አንድ ፕሮግራም ለመስራት መጽሐፍት ታገላብጣለህ፣ በሙያው የበሰሉ ሰዎችን ታነጋግራለህ። ትምህርት ቤትም ራስህን በየቀኑ የምታስተምርበት ቦታ ነው። ከዛ ከዛ አኳያ በእውነት ማስታወቂያ ሚኒስቴርን በጣም በጣም እናፍቀዋለሁ። በአካባቢ ሬዲዮ ቢኖር እንደ ገብቼ በሰራው ደስ ባለ። ለምን አታቋቋምም አለልህም? እንግዲህ ምናልባት መቼም አንዳንዴ ስሜትን ለመወጣትና እግረ መንገድንም ለህዝብ ትምህርት ለመስጠት እንደው የተወሰኑ ስሜቱና ፍላጎቱ ካላቸው ጋር ሰብሰብ ብሎ እንደውም ኦታዋ የአማርኛ ራዲዮ የለምን? አንድ ሁለት የመጥቼ እንዳየሁት ምንም የለምና እንዴት ነው። በአጋጣሚ ቶሮንቶ ከአድማስ አሻገር የሚል ተጀምሮ ነበረ ከዚህ ከኦቷ እየሄድኩ እንዲያውም አግዛቸው ነበረ። ሰዎችም ለማሰልጠን ሞክር ነበር እና ግን ያው የኛ ነገር የታወቀ ነው። እንጀምርና እንተዋለን ጥሩ ጥሩ ነገር ካመጣ በኋላ ያ ነገር ቆመ እና መሞከሬ አልቀረም ነበረ አንተም ትሞክራለህ አንተንም የሚያውቁ ሰዎች ያሳደው ይዘዋል ባለፈው ለምሳሌ በደርግ ጊዜ ከዚህ ከዋሽንግተን የተወሰኑ ሰዎች ሰብሰብ ብለው ወደ ኢትዮጵያ የሚተላለፍ አውሮፓ ውስጥ ስርጭቱን ያደረገ አንድ ፕሮግራም ላይ ጀመር አድርገህ እንደነበር አስታውሳለሁ። በቅርብ እሱም ደግሞ አልዘለቀም እና ሙያው ያሳድደሃል፣ አንተም ትፈልገዋለህ። የተሳካና አንድ ወጥ የሆነ ነገር ገና መስመር አልያዘም። በእርግጥ እስኪ እንግዲህ ጤናውን ይስጠን። እውነት ነው፣ እውነት ነው። ከማስታወቂያ ሳንወጣ ጋሽ ወርቁ የማሰልጠን ስራ የምትሰራ ነበር እና ስላሰለጠንካቸው ጋዜጠኞች እና ስለ ስራው ሲንገረን። የማሰልጠን ስራ እንድሰራ አቶ ገዳሙ ነበረ እዛም መደበል ሰዎች አዳዲስ ሰዎች ሲቀጠሩ ብዙ ጊዜ ለአንድ ለአስራ አምስት ቀን ያህል እናሰለጥናለን። በተለያየ አቅጣጫ ይሄንን እድል ያገኙ ሰዎች ዮናስ ገብረ ማርያም አንዱ ነው። ሚሊዮን ተረፈ፣ አሰለፈች ጌታቸው አርጋሽ እነ ስጦታው ሌሎችም አሉ። አሁን ስማቸው ተዘነጋ። እነዚህም እንግዲህ አቅም በፈቀደው ለማሰልጠን ሙከራ ተደርጓል። ከሰለጠኑም በኋላ ራሳቸውን የቻሉ ጥሩ ጋዜጠኞች ሊሆኑ በቅተዋል። ደግሞ የፕሮግራሞችን ርዕስም አንተ የምታወጣላቸው ልጆች አሉ። እንዲህ አይነት ፕሮግራም ስራ፣ እንዲህ አይነት ስሪ ብለህ ብዙ ፕሮግራሞችን ርዕሶቹን፣ መግቢያ ሙዚቃ ሙዚቃ ቲም የሚባለው ቲሙን አንዱ ሙዚቃ ወደ አንዱ ሙዚቃ እየቆራ አረጥኩ የራሴን የሙዚቃ እንትን እየሰራ ለፕሮግራሞቹ መግቢያና መውጫ አደርገው ነበረ። እና በተቻለ መጠን አላፊ አግዳሚው ቶሎ ይይዘው የሚችለውን ስም ነበረ ለፕሮግራሞቹ እንትኑ ይለ ነበረ። አሁን መንገደኛው ጋዜጠኛ እኔ ነኝ። ያንን ስያሜ የሰጡት ሌሎች ሌሎችም ነበሩ። እና ስሞችም እንደዚሁ እንትን ነበረ። እና ዮናስ ያው ቀለኛ ነው ዮናስ እንደምታውቀው እየቀለደ ነበረ የሚሰራው ጎበዝ ሰራተኛ ነው በቃ እንዲህ ነው የሚያቀርብ የነበረው እና ጥሩ ተዋጥቶለት ነበረ። ዮናስ ከሚሠራ ፕሮግራም ትዝ የሚለኝ በየቦታው ሲሄድ የተለያዩ ስሞች ያገኝ ነበረ፣ የቡና ቤት ቤት ስሞች እንደዚህና የመንደር ስሞች። አንድ ስም አገኘሁ ብሎ የተናገረው በራዲዮ የማይረሳኝ ኢትዮጵያ ለሶማሊያ ቅንጣት መሬት አትሰጥም ጠጅ ቤት ስለ ስሞች አወጣት ሲያወራ ኢትዮጵያ ለሶማሌ ቅንጣት መሬት አትሰጥም ጠጅ ቤት እሱን አየሁ ብሎ በጣም የሚያስቅ ነው። ስልጠናን በተመለከተ የዓለም አቀፍ መጀመሪያ ስቀጠር ስልጠና ያገኘሁት ነፍሳቸውን ይማር ከወይዘሮ አለም ሰገድ ነበረ ትያለም። በጣም ጎበዝ ጋዜጠኛ ነበሩ። ሲያሰለጥኑም በጣም ቆንጆ ነበር እና ስልጠናውን እዛው አገኘው ከወይዘሮ አለም። አንተ ደግሞ እዛው ማስታወቂያ አቡነ ጴጥሮስ ስለነበርክ እና ዮናስን አገኘት በኋላ መጥቼ እኔም እዚህ ቲም ውስጥ ገብቻለሁ። አቡነ ጴጥሮስ ለነገሩ እና አይረሳኝም ማለት ነው። እናንተ ይህን ስልጠና እኛ ጋር ለሚሰሩት ብቻ አይደለም። የፖሊስ ፕሮግራም ነበረ፣ የጦር ሀይሎች ፕሮግራም ነበረ። በእነዚህ ሁሉ የሚሳተፉትን ሰዎች እያመጣን እናሰለጠን ነበረ፣ ደረጃውን ለመጠበቅ እና ጥሩ ረድቷል ለማለት ነው። ልክ ነው። የፖሊስ ፕሮግራም ዝም የሚለኝ ካሳሁን የቴዲ አፍሮ አባት ቴዲ፣ እናንተ ነበራችሁን? ጎበዝ ሰው ነበረ። ፖሊስ ፕሮግራም ለመስራት ስቱዲዮ ሲመጣ እንገናኝ ነበር እና ጥሩ አስተዋዋቂ፣ ጥሩ ሬዲዮ ተናጋሪ ነበረ። ባሮዳ ባሮዳ በጣም በጣም ጎበዝ ሰው በእውነት ግሩም ጠባይ፣ ግሩም ችሎታ እና ምርጥ ሰዎች ነበሩ ማለት ይቻላል። እንደው በነገራችን ላይ ይሄ ሽብን ነሽብ ማስታወቂያ ሚኒስትሩ የነበራችሁ ብዙ ችግር እንደነበረ እሰማለሁ። ካለፈም በኋላ ቢሆን እንዴት ተወጣችሁት? ያንን በጣም ትልቅ ችግር ነበር። ሁለት ቦታ ተከፍሎ ነበር ማለት ይቻላል። ሚኒስቴሩ መኢሶን ደጋፊ፣ የኢህአፓ ደጋፊ ተብሎ ሁለት ቦታ ተከፍሎ ነበረ። ስራም መስራትም አልቻልንም። እኔ እንዲያውም ለጥቄ ለመሄድ ማመልከቻ አስገብቼ ቱሪዝም ኮሚሽን ገብቼ ነበረ ለአንድ አመት ከሁኔታው ለመራቅ። ከተመለስኩ በኋላ በቦታዬ የመቆየት እድል አልገጠመኝም። ኢሰፓአኮ የሚባለው በተመሰረተበት ሰዓት ነበረ ወደዛ እንድዘዋውር ተደርጎ እዛ ሰራ የሬዲዮን በሚመለከት ረዮትለም መምሪያ ውስጥ ሰራ ነበረ። ብዙም ስራ አልሰራውም። እርግጥ እኔ በሙያው ሰራ ደስ ይለኝ ነበረ፣ ግን የአጋጣሚ ነገር ነው። እዛ ምን ነበር የሚያሰሩ ርታ አንዳንድ ጥናት ታቀርባለህ፣ ሬዲዮ ሊሻሻል የሚችልበትን፣ ቴሌቪዥን ሊሻሻል የሚችልበትን እና እንደዚህ አይነት ነገሮች ነው። ይህን ያህል የጎላም ስራም አልነበረውም ማለት ይቻላል። እዛም አልቆየሁም። በአጋጣሚ ኤግዚቢሽን ማዕከል በኃላፊነት ስመራ ነበረ። በሙያ ተሰርቶ ቢሆን እኔ ለሙያው በጣም በጣም ፍላጎቱ ስለነበረ ብዙ ነገር መስራት በተቻለ ነበረ፣ ግን አልሆነ። ወቅቱ አልታቀደም። የመጨረሻው ምንድን ነው ከመገናኛ ብዙኃን ከማስታወቂያም ከምንም ያራቀ ስራ ወደ ጣዲያ በሄድኩበት ጊዜ ነው። በኤግዚቢሽኑ ማዕከል የሰራኋቸው አንዳንድ ስራዎች ታይተው ነው ወደዛ እንድሄድ የተደረገው። ጣሊያ ነገር ለምን ካልቸራል ካውንስለር ሆኜ ወደዛ ተዘዋወሩ። ወደ ውጭ ጉዳይ ሚኒስቴር ገብተህ ማለት ነው? አዎ። ከዛ ግን ከሮም በኋላ ያው ወደ ወደ ካናዳ እንዴት ነው ጉዞ? ያው ያው በኤምባሲ ነው ወደ ካናዳ የመጣሁት። እዚህም መጥቼ እንጃ ብዙ ጊዜ እኮ አልቆየንም፣ ወዲያው ነገሮች ብትንት ናቸው። ብዙ ሰዎች ደርግን የለም አቋማችንን እንለውጥ፣ አቋማችንን እናስተካከል እያሉ ምክር ይሰጡ ነበር። ያን ምክር የሚቀበል ጠፍቶ ያው ሀገር መፈራረስ ደረጃ ደረሰች። እንደማስታውሰው እዚህ እንኳን እዚህ ካናዳ አምባሳደር ታደሰ ነበረ ታደሰ ገብረ ኪዳን በየጊዜው አቋማችንን እናስተካክል እያለ ሀሳብ ያቀርብ ነበረ በጽሁፍ ግን ያ ሊሆን አልቻለም ሽር አመሰግናለሁ አሉላ እንግዲህ እየቋጨን ነው እኔም ወደ ሌላ ስራዬ አንተም ወደ ረፍትህ ነው እደረፍቴ መለሳለሁ ትክክል ነው አዲሱ በዚህ ሰዓት ዝግጅታችን የሚከታተሉ በዓሉን ለሚያከብሩ አድማጮቻችን በሙሉ በድጋሚ እንኳን አደረሳችሁ እንላለን መልካም ነው መልካም የእረፍት ጊዜ እንዲሆንልህ እመኛለሁ ልናይህ እናፍቃለን በቶሎ እኔም እናፍቃችኋለሁ አመሰግናለሁ አዲሱ ለምሽቱ ያለውን በዚሁ ልንቋጭ ነው አሁን የቀረን እስከ ማጠቃለያ ዜና የሚያዳርሳችሁና ይህ የጀመርነው የማዶና ሴሌብሬሽን የተሰኘው ዜማ ይሆናል እናመሰግናለን አዲሱና አሉላ። ማጠቃለያ ዜና ስምቼ እንሰናበታለን። የሩዋንዳው ፕሬዚደንት ፖል ካጋሜ በመጪው የአውሮፓውያን 2017 ለሶስተኛ የስልጣን ዘመን ሊወዳደሩ መወሰናቸውን ዩናይትድ ስቴትስ ነቅፋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ የካጋሜ ውሳኔ አሳዝኖናል ብለው ካጋሜ የሀገራቸው ሕዝብ ከ20 ዓመታት በላይ ለፍቶ የመሰረተውን ዲሞክራሲያዊ ተቋማት ለማጠናከር የነበራቸውን ታሪካዊ እድል ችላ ብለው አበላሽተዋል ሲሉ ቅሬታቸውን ገልጸዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ሳውዲ አረቢያ ንጉሳዊ ቤተሰቧን ይነቅፉ የነበሩትን ታዋቂ የሺሃዎች ሼህ ንሚር አልነሚርን በሞት በመቅታቷ በቀል ይጠብቃታል ሲሉ አስጠነቀቁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአመት በዓል እረፍታቸውን አጠናቀው ወደ ዋሽንግተን ተመልሰዋል። ፈጥነው የሚያከናውኑት ስራ በመሳሪያ ሽያጭ ላይ አዳዲስ ቁጥጥሮችን መጣል እንደሚሆን ተገልጿል። ባለቤታቸው ሚስተር ኦባማ ባለቤታቸው ሚሸልና ሁለቱ ልጆቻቸው ዓመታዊ እረፍታቸው ላይ ከቆዩበት ከፕሬዝደንቱ የትውልድ ሀገር፣ ከፓሲፊኳ ከሃዋይ ክፍለ ግዛት ተመልሰዋል። የዩናይትድ ስቴትሱ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ተፎካካሪ ዶናልድ ትራምፕ በሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ተዋጊ መመልመያ ለተዋጊ መመልመያ በሚጠቀምበት ቪዲዮ ላይ መታየታቸውን እያጣጣሉት ናቸው። ባለፈው አርብ ይፋ የሆነ የሸባብ ቪዲዮ ላይ ዶናልድ ትራምፕ በደቡብ ካሮላይና ክፍለ ግዛት የምረጡኝ ዘመቻቸው፣ የዩናይትድ ስቴትስ መንግስት ሙስሊሞች አሜሪካን እንዳይገቡ እንዲከለክል የሚጠይቅ መግለጫ ሲያነቡ ነው ያሳየው። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በሚጀመረው ሌላ የአማርኛ ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢያዎች አዲሱ አበበ ከዚህ ከስቱዲዮ አሉላ ከበደ ከዚሁ ከዋሽንግተን አቅራቢያ ከስቱዲዮ ውጭ እንሰናበታለን። ሰላም ደህና ደሩ አቤኒ